SBS Radio ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አንግሳን ሱቺ የአራት ዓመት እስራት ተበየነባቸው። ኩዊንስላንድ ወሰኗን ከቅሏ ቀደም ብላ ልትከፍት ነው። ፐርዝ የፍጻሜ ክሪኬት ውድድር የማስተናገድ መብቶችን አጣች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ከስልጣናቸው የተነሱት የማያንማር መሪ አንግሳን ሱቺ ህዝባዊ ዓመፅን በማነሳሳትና የኮቪድ-19 ደንቦችን በመጣስ ለአራት ዓመታት ዘብጥያ እንዲወርዱ ተበየነባቸው። ሳንሱቺ ከዚህም በተጨማሪ ከመቶ ዓመታት በላይ የሚያስፈርድባቸው የሙስና የመንግሥት ሚስጢራዊ ደንቦችንና የቴሌኮሚኒኬሽን ሕግን የመጣስ ክሶችም ተመስርቶባቸዋል። ይሁንና የሰባ ስድስት ዓመቷ የኖቤል ሰላም ሽልማት አሸናፊዋ በተመሠረተባቸው ክሶች ሁሉ ተጠያቂ እንዳልሆኑ ገልጠዋል። የጦር ኃይሉ እሳቸውን ከሥልጣን አንስቶ በትረ መንግሥቱን ከተቆጣጠረበት ወርሃ ፌብርዋሪ ጀምሮ ሳንሱቺ በእስር ላይ ይገኛሉ። ኮቪድ-19 የተዛመተባቸው ስፍራ ነዋሪዎች ሆነው ሙሉ ክትባት የተከተቡ መንገደኞች ከዲሴምበር 13 ንጋት ጀምሮ ወሸባ መግባት ሳያስፈልጋቸው ወደ ኩዊንስላንድ መሄድ እንደሚችሉ ተነገረ። ኩዊንስላንድ ወሰኗን ለመክፈት አስባ የነበረው ዲሴምበር 17 የነበረ ሲሆን ከቅዷ ቀደም ብላ ወሰኗን ለመክፈት የወሰነችው ሙሉ ክትባት የተከተቡ የክፍለ አገሪቱ ነዋሪዎች ቁጥር በዚህ ሳምንት መጨረሻ ሰማኒያ ፐርሰንት እንደሚደርስ በመታመኑ ነው። ሙሉ ክትባት የተከተቡ ሲባልም ሁለተኛ ክትባታቸውን ከተከተቡ ከአንድ ሳምንት በላይ የሆናቸው እንደሆነም ተመልክቷል። ፕሬሚየር አድ ፕሪምየር አኔስቴዥያ ፓለሼ ከቫይረስ ከተስፋፋባቸው ስፍራዎች የሚመጡ መንገደኞች ኩዊንስላንድ በገቡ በአምስተኛ ቀናቸው ምርመራ ማካሄድ እንደሚገባቸው አስታውቀዋል። አክለውም መንገደኞች ኩዊንስላንድ ከመግባታቸው በፊት የኮቪድ ምርመራ ማድረግ እንደሚኖርባቸው ሲያሳስቡ፣ ቀደም ባሉት 72 ሰዓታት ውስጥ ከኮቪድ ነፃ መሆኑን የሚያረጋግጥ የምርመራ ውጤት ሊኖረት ይገባል። እናም እባክዎን ይህን ቀን ይህ ቀን አለዎትና ካሁኑ የምርመራ ቀነቀጠሮውን ያስይዙ። ሙሉ ክትባት የተከተቡ ከሆነ ወሸባ መግባት አያስፈልገዎትም። ሙሉ ክትባት ያልተከተቡ ከሆነ ግና መምጣት የሚችሉት ባየር ብቻ ይሆናል። ለአስራ አራት ቀናትም የሆቴል ወሸባ መግባትን ግድ ይላል ብለዋል። ገዲብ የሊብራል ፓርቲ አባላት የቀድሞዋ የኒው ሳውዝ ዌልስ ፕሬምየር ግላዲስ ብርጅክሊያን በሚቀጥለው ዓመት የፌዴራል ምርጫ ለዋሪንጋ የምክር ቤት ወንበር እንዲወዳደሩ በአደባባይ እየገፉ ነው። ወይዘሮ በርጅክሊያን በ2019 ምርጫ ከቀድሞ ጠቅላይ ሚኒስትር ቶኒ አበት የዋሪንጋ ምክር ቤት ወንበርን አሸነፈው ከተመረጡት የግል ተመራጯ ዛሊ ስቴጋል ጋር ተፎካክረው ወንበሩን ለሊበራል ፓርቲ ለማስመለስ ምናልባትም ፈቃደኛ ሊሆኑ ይችላሉ የሚሉ አስተያየቶች እየተደመጡ ይገኛል። ጠቅላይ ሚኒስትር ስኮት ሞሪሰን ወይዘሪት በርጅክሊያን በጸረ ሙስና ኮሚሽን ምርመራ እየተካሄደባቸው መሆኑ በሕዝብ ዘንድ የሚኖራቸውን አመኔታ ያጠለሸው ይሆናል ለሚለውን አባባል አሌ ብለዋል። ይሁንና የሌበር ፓርቲ መሪ አንቶኒ አልቤኒዚ የሞሪሰን መንግስት ፖሊሲዎች ለንግዱ ማህበረሰብ የቆሙ አይደሉም፣ ለአየር ንብረት ለውጥም የቆሙ አይደሉም። የቆሙት የብሔራዊ ጸረ ሙስና ኮሚሽን መቋቋምን ተጻረው ነው። ለዚህም ነው በርካታ የምክር ቤት ወንበሮች በቀድሞው ማዕከላቸው ድምፁን ሊነፍጓቸው የሚችሉት በማለት ተናግረዋል። የሶሎሞኑ ደሴቶች ጠቅላይ ሚኒስትር ማናሴ ሶጋቬር በዛሬው ዕለት የፓርላማ የድምፅ አመኔታን ከመጣት ተርፈዋል። ባለፈው ሳምንት በተካሄደ ጸረ መንግስት ተቃውሞ ሳቢያ በፓስፊክ ደሴት አገሪቱ መዲና ሆኒያራ ላይ በርካታ ሱቆችና ህንፃዎች ጋይተው ነበረ። የመንግስት ተቀናቃኞች በጠቅላይ ሚኒስትሩ ላይ የአመኔታ እጦት ድምፅ ለማሰጠት የተነሳሱት ግንኙነታቸው ከቻይና ጋር ባላቸው ትስስሮ ሳቢያ ባገኙት ገንዘብ ለስልጣን በቅተዋል በሚል ነው። ሰላሳ የጤናና የህክምና ድርጅቶችን ያቀፈ አንድ ቡድን አውስትሬሊያ ውስጥ የወንጀል ተጠያቂ ዕድሜ ከአስር ወደ አስራ አራት ዓመት ከፍ እንዲል ጠየቀ። በአሁኑ ወቅት የወንጀል ተጠያቂ ዕድሜን ወደ አስራ አራት ከፍ ለማድረግ ቃል የገባው የአውስትሬልያ ካፒታል ቴሪተሪ ብቻ ነው። የአውስትሬልያ ግብረ አካል ጉዳተኞች ተከራካሪ ድርጅት በሴቶች ላይ የሚደርሰውን ጥቃት መታደጊያ እገዛ እንደሚያስፈልግ አሳሰበ። ከእገዛዎች ውስጥ የጉንተላና ወሲባዊ ጥቃት አይነቶችን እንደምን መለየት እንደሚችሉና ለፖሊስም እንዴት ማመልከት እንደሚገባ ማስታወቅን ያካትታል። በምዕራብ አውስትሬልያ ጥብቅ የኮቪድ-19 የወሰን ፖሊሲ ሳቢያ ፐርዝ ላይ የዘንድሮው አምስተኛና የፍጻሜ አሽቴስት እንዳይካሄድ እንቅፋት ሆኗል። ክሪኬት አውስትሬልያ ከዚህ ውሳኔ ላይ የደረሰው የምዕራብ አውስትሬሊያን መመዘኛ ማሟላት አዋኪ መሆኑን በመጥቀስ ሲሆን ውድድሩን ለማከናወን ለጊዜው ተመራጭ ሆኖ የቀረበው የሆባርት የሆባርት ቤሌሪቭ ኦቫል ነው። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 69 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ54 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማልን። ፐርዝ ፀሐያማ ሆኖ ይላል፣ ዝቅተኛ 15፣ ከፍተኛ 36። አደላይድ በከፊል ደመናማ ይሆናል፣ ዝቅተኛ 13፣ ከፍተኛ 22 ሜልበርን፣ ያካፋል። ዝቅተኛ 15 ከፍተኛ 28። ሆባርት፣ ብራ ይሆናል። ዝቅተኛ 14 ከፍተኛ 29። ካምብራ፣ ብራ ይሆናል። ዝቅተኛ 12 ከፍተኛ 26። ሲድኒ፣ ብራ ይሆናል። ዝቅተኛ 18 ከፍተኛ 27። ብሪስበን፣ በከፊል ደመናማ ይሆናል። ዝቅተኛ 20 ከፍተኛ 29። ዳርዊን፣ ካፋ ይጥላል። ዝቅተኛ 25 ከፍተኛ 34። አዲስ አበባ፣ ፀሐያማ ይሆናል። ዝቅተኛ 9 ከፍተኛ 24። ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አንግሳን ሱቺ የአራት ዓመት እስራት ተበየነባቸው። ኩዊንስላንድ ወሰኗን ከቅዷ ቀደም ብላ ልትከፍት ነው። ፐርስ የፍጻሜ ክሪኬት ውድድር የማስተናገድ መብቶችን አጣች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.